ከኢኮኖሚው ዓለም ከ7.3 ቢሊዮን የዓለማችን ህዝብ 1.8 ቢሊዮኑ ከ10 እስከ 24 ዕድሜ ያላቸው ወጣቶች መሆናቸውን የተባበሩት መንግስታት የሥነ ህዝብ ፈንድ በህዳር 2007 ዓ ም ያወጣው ዘገባ ያመለክታል። የፖሊሲ አውጪዎች ውሳኔ መሰረት አድርጎ የወጣቶቹ አቅም ወይም ጉልበት የየትኛውም ሀገር ኢኮኖሚ ጥሩ ወይም አስከፊ አስተዋጽኦ ሊያደርግ እንደሚችልም ዘገባው ያትታል። ከተጠቀሰው የወጣቶች ቁጥር ውስጥም አብዛኛዎቹ በ48 ታዳጊ ሀገራት እንደሚገኙ ዘገባው ጠቅሶ በእነዚህ ሀገሮች ውስጥ ያሉት ወጣቶችም ዓላማቸው በደህንነት በአድሎና በመረጃ ጥረት እንደሚሰናክልም ያስረዳል። ይሁን እንጂ ተገቢ በሆነ መንገድ በትምህርታቸውና በቀጣይ ጣፋንታቸው ላይ መዋለንዋይ ቢደረግ የወጣቶቹ ሀሳብና ፈጠራዎች መጪውን ጊዜ ይለውጣል። ይህ ካልሆነ ግን የወጣቶቹ የጤና አገልግሎት፣ ትምህርትና ስራ አጥነት አገርን ለውድቀት ለመዳረግ ቅም እንዳለው ያሳስባል። ከታዳጊዎቹ አገራት ተርታ የምትገኘው ኢትዮጵያም ከነዚህ ተግዳሮቶች ማምለጥ አልቻለችም። ኢትዮጵያ ከ100 ሚሊዮን በላይ የህዝብ ብዛት እንዳላት መረጃዎች ይጠቁማሉ። የሀገሪቱ ፕሬዝዳንት አቶ ሙላቱ ተሾመ በዚህ ዓመት የፓርላማ መክፈቻ ላይ ባደረጉት ንግግር አገሪቱ በያዘችው ህዝብ ብዛት ከአፍሪቃ ሁለተኛ ደረጃ ላይ እንደምትገኝ ጠቅሶ ከህዝቡን ብዛት ውስጥ ከግማሽ የማያንሱት በወጣት ዕድሜ ክልል ውስጥ እንደሚገኙ ተናግረዋል። በሀገሪቱ ካሉት የወጣቶች ቁጥር ውስጥም አብዛኛው ገጠራማ አካባቢ እንደሚኖሩና በገጠርም የሚኖሩት መሬት አልባ ስለሆኑ በተወሰኑ መስረታዊ ምክንያቶች ወደ ከተማ እየፈለሱ እንደሚገኙም ጠቅሷል። ይህ ወደ ከተማ የመጣው የወጣት ጉልበት በጊዜው አስተማማኝ የስራና የገቢ ሁኔታ ካልተሟላለት ሊከሰት የሚችለውን ተጽዕኖ እንዲህ ስሉ አስረድቷል። በተከማቸባቸው ከተሞች ሁሉ በዋነኛነት ከዕለት ስራ ያለፈ ቋሚ የስራና የገቢ እድል የሌለው በመሆኑ ህይወቱ አስተማማኝ መሰረት ያልያዘ ነው። ሁኔታዎች ዘንበል ያሉ ቀን ለከፋ አደጋ አጋለጣለሁ ብሎ በሰቀቀንና እርግጠኝነት በማጣት ውስጥ የሚገኝ ወጣት ነው። ይህን የመሰለው ወጣት በትንሽ የገጠር ከተሞች ብቻ ሳይሆን በትልቅ ከተሞችም ጭምር የሚገኝ በመሆኑ መንግስት ከመቼውም ጊዜ የተለየ ወጣት ተኮር ርብርብ ካላደረገ በስተቀር አገራችን በቅርቡ በተከሰተው አይነት ፖለቲካዊ ችግር በተደጋጋሚ መጋለጧ እንደማይቀር መገንዘብ ይገባል። በቅርቡ በኦሮሚያና በአማራ ክልል የተከሰተው ተቃውሞ ወጣቶች ሰዎችን በብዙ ቁጥር እንዳሰለፈ ይነገራል። ለዚህ የፖለቲካ ለመረጋጋት የኢትዮጵያ መንግስት እድገቱ በራሱ የፈጠራቸው አዳዲስ ፍላጎቶችና አስቀድሞ በወጉ ያልተቀረፉ ችግሮች ተዳምሮ አሁን የወጣቶቹን ፍላጎት በሚፈለገው ደረጃ ማርካት አልተቻለም የሚል አቋም ይዘዋል። መቀመጫውን ለንደን ያደረገው የብሪታንያው አጥኚ ተቋም ቻታም ሀውስ የሀገሪቱ የኢኮኖሚ ፖሊሲ የወጣቱን ጥም ማርካት እንዳልቻለ ይታቻል። በተቋሙ አጥኚ የሆኑት ጄሰን ሞስሊ በኢትዮጵያ በየአመቱ 600 ሺህ ወጣቶች ስራ ፈላጊውን ማህበረሰብ እንደሚቀላቀሉ በጽሁፋቸው ጠቅሰዋል። መንግስት ባለፉት አስር አመታት አገሪቱ ስላስመዘገበችው የኢኮኖሚ እድገት በሰፊው የሚነገረው በተጨባጭ ካለው የስራ እድል እውነታ ጋር አለመጣጣሙ ለወጣቱ ትውልድ ብዥታ መፍጠሩንም አጥኚው አብራርተው፣ ይህ በወጣቱ ዘንድ ቅሬታና ኋላም ቁጣን ማስከተሉን ገልጸዋል። ለዚህም ቁጣ መልስ ለመስጠት የኢትዮጵያ መንግስት አስር ቢሊዮን ብር የወጣቶች ተዘዋዋሪ ፈንድ ማዘጋጀቱን ገልጠዋል። ለዚህም እቅድ ህጋዊ ማዕቀፍ ለመስጠት ባለፈው ሳምንት የኢትዮጵያ ወጣቶች ተዘዋዋሪ ፈንድ ማቋቋሚያ አዋጅ ህግ ሆኖ ጸድቋል። በቅርቡ የተፈጠረውን ግርግር ለማብረድ መንግስት ያዘጋጀው እቅድ ነው የሚል ትችት ቢገጥምም ይህ መንግስት የሚከተለው የልማት ሪዮታ ዓለም ነጥሎ ማየት ይከብዳል ሲሉ በሚኒስትር ማዕረግ የመንግስት የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ለዶችቬሌ ተናግረዋል። የስራ ፈጠራ ፍቅዱን በተመለከተ እንዲህ ይላሉ። ልማታዊ መንግስት ገበያን ቢሆን ሁኔታዎችን አይቶ ጣልቃ የመግባት ዜጎቹም ደግሞ ተጠቃሚ እንዲሆኑ ማድረግ ያለበትን የማድረግ ይፈቅድለታል። በዛ መልኩ ነው፣ ገንዘብ ለማደል አይደለም። ለወጣቶች እንደሚታወቀው አንዳንድ ወጣቶች እኮ ከገጠር አካባቢ በምናበት ጊዜ የግል ዩኒቨርሲቲ ኮሌጆችም ይሁኑ የመንግስትም ይሁኑ ምናልባት ወይ የቡና ተክል ሽጦ ይሁኑ ወይ በሬ ላም ሽጦ ሊሆን ይችላል ይማራሉ። ህይወታቸውን ለመቀየር ማለት ነው ተምሮ እነዚህን በቅጥር ለማሰራት አቂሙ አሁን ብዙ በሚሊዮን የሚቆጠር ህዝብ ነው የተማሪ ህዝብ ማለት ነው። ዛሬ ኢትዮጵያ ውስጥ ሁሉም ኢኮኖሚ አኮሞዴት ማድረግ ችለዋል ብሌን ማለት ነው። ስለዚህ መንግስት ይህንን ክፍተት ለመውላት ስራ ፈጣሪ እንደሆኑ ለዜጋ ለትውልድ በማሰም ይህንን ስራ እየሰራ ያለው ኃላፊነትም ስላለበት ነው ማለት ነው። በአጠቃላይ በከፍተኛ ትምህርት ደረጃ ብዙ ቁጥር ያላቸው ተማሪዎች መንግስት እያስተማርኩ ነው፣ ግን የስራ እድል በተፈለገው ደረጃ አልተፈጠረም የሚለውን የዶክተር ነገሪ አቋም የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይጋሩታል። ይሁን እንጂ መንግስት የያዘው የትምህርት ፖሊሲ ለኢኮኖሚው እድገት አስተዋጽኦ እያደረገ እንዳልሆነና ከስራ ፈጠራ ይልቅ መንግስት በፖለቲካ ፈጠራ መጠመዱን እንዲህ ሲሉ ይናገራሉ። በየአመቱ ኢማጂን ወደ 33 ዩኒቨርሲቲዎች አሉ ኢትዮጵያ ውስጥ። እነዚህ 33 ዩኒቨርሲቲዎች በአመት ቢያንስ ቢያንስ አሁን ለምሳሌ ወደ አራት ሺህ ተማሪን ቢያስበርቅ 33ቱን በዛ ብናባዛ ምን ያህል እንደሆነ ይታወቃል። አንደኛ ትምህርታችን ፕላንድ አይደለም። ለምን እንደምናሰለጥን እንዴት አድርገን እንደምናሰልጥን አናቅም። ተማሪው ብቻ ገብቶ ተምሮ መውጣቱን ነው። ከዛ በኋላ ሰፕላይ ክሬትስ ኦን ዲማንድ የሚባል አለ። በአማርኛ አንድን ነገር አምርት፣ ያመረትከው ነገር ገበያን ይፈጥራል። ለምሳሌ ስለዚህ ነገር አታቅም። ስለዚህ ብርጭቆ፣ ብርጭቆ ተመርቶ ገበያ ላይ ሲወጣ ሰዎች አውቁትም። ብርጭቆ ካዩ በኋላ ይሄ ምንድን ነው፣ ለዚህ ለዚህ ጠቀሜታ ነው ያለው። እና ስለዚህ ይህንን ብርጭቆ ሰው እየገዛ ይሄዳል። እነዚህ ወጣቶቹ ከተማሩ ስራ ያገኛሉ። የራሳቸውን ስራ የመፍጠር ችሎ ያዳብራሉ እነሱ ራሳቸው ስራ ፈጣሪዎች ይሆናሉ ነው በየጊዜው የሚደሰኩረው ነገር ግን ይሄ ሲባል የፓርቲ ድጋፍ ያላቸው ተማሪዎች ገና ሲመረቁ እዛ ሌቤልድ ይሆናሉ ኤቢሲ ዲ ያገኘ ግራጁዌት ቢያረግም ስራ ውስጥ አይገባም መንግስት አስር ቢሊዮን ብር መድቦ ወጣቶቹን ስራ ለማስያዝ ደፋቀና ቀና እያልኩ ነው የምለውን ለመታዘብና ወጣቶቹን ለማነጋገር ከአዲስ አበባ በአራቱ አቅጣጫ ማለትም በአዳማ በአምቦ በስሉልታና በሰበታ መስመሮች ተንቀሳቅሼ ነበር። የፋብሪካዎች መናሪያ እየሆነች መምጣቷ የሚነገርላት የሰበታ ከተማ ወደ አራት መቶ የሚሆኑ ፋብሪካዎች እንዳላትና እነዚህም ለአምሳ ሺህ በላይ ሰራተኞች፣ አብዛኞቹ ወጣቶችና ሴቶች ለሆኑት የስራ እድል መፍጠር እንደቻሉ የከተማዋ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ወርቁ ደበሌ ለዶችቬሌ ይናገራሉ። ለስራ ፈጠራ አምቺ ስለሆነች የተማሩም ወይም ያልተማሩም ብዙ ወጣቶች ከተለያዩ የኦሮሚያ ክፍሎች ወደ ከተማዋ መጥቶ ስራ ቢፈጥሩም እየጨመረ የመጣውን የወጣት ቁጥር ግን ማስተናገ መናገድ አልቻለችም ስሉም አቶ ወርቁ ይናገራሉ። በኦሮሚያ ክልል ለወጣቶቹ ስራ ፈጠራ ተብሎ ከተመደበው 6.6 ቢሊዮን ብር ውስጥ ከተማዋ ድርሻ እንደሚኖራትም የኮሚኒኬሽን ጽፈት ቤት ኃላፊው ጠቅሰዋል። ኑስ በረከና ደርገጎ ተከናፍ ጨራ ሆጂ ዳቢ ሙዳፍ በዚህ ዓመት ለዚህ ወጣት ቋሚ የስራ እድል ለመፍጠር ከተለያዩ ዩኒቨርሲቲዎች ወይም ከኮሌጆች የወጡ ትምህርታቸውን ያቋረጡ ወይም ያልተማሩም አጣርተናል። ያጣራነውም ወደ 120 ሰዎች ናቸው። እነሱም ሙሉ በሙሉ ወደ ስራ እናስገባቸዋለን። በክልል ደረጃ መንግስት ለስራ እድል የሚመድበውን መቶ ከመቶ ስራ ላይ እናውላለን። እንደ ከተማችንም ወደ 101 የሚሆኑ ፕሮጀክቶች አሉን። ለእነዚህ ፕሮጀክቶች ከ300 ሚሊዮን ብር በላይ ያቅደናል። በኦሮሚያ ክልል አርሲ ዞን ተወልዳ ያደገች ወጣት ማስቱ ጉታ ከጥቂት ዓመት በፊት በህገወጥ መንገድ ወደ ምስራታ ሊቢያ ለስራ ተጉዛ እንደተመለሰች ትናገራለች። ትንሽም ቢሆን አጠራቅማ ይዛ በመጣችው ገንዘብ በሰበታ ከተማ ፑል ማጫወቻ ቤት መክፈቷንም ለዶችቬሌ ትናገራለች። የቀኑን የገበያ ሁኔታ ታሳቢ አድርጎ በቀን ከ100 ብር እስከ 150 ብር እንደምታገኝም ትናገራለች። ብቻዋን ከምትሰራ ተደራጅታ መንግስት አሁን በያዘው እቅድ መታቀፍ እንደምትፈልግም እንዲህ ስትል ትናገራለች። መንግስት ለወጣቶች እንዲህ ያለ እቅድ መያዙ በጣም የሚያስደስት ነው ወጣቶች ተደራጅተን የበለጠ ብንሰራ ችግሮች ናቸው የተባሉት ለምሳሌ የመሬት እጥረት፣ መንግስት ቢያመቻችልን ጥሩ ነው። ብቻይም ፑል ከምሰራ ተደራጅተን አንድ ላይ ብንሰራ ሌሎችንም ለማነሳሳት ይረዳኛል። ለሌሎችም ስራ ለመፍጠር እቅድ አለኝ። መንግስት በዚህ በያዘው የስራ ፈጠራ እቅድ ወጣቱን ለማደራጀት ያስቀመጣቸውን ቅድመ ሁኔታዎች አስቸጋሪ እንደሚሆንበት በሰበታ ከተማ የባጃጅ አሽከርካሪ የሆነው ወጣት አለም ሙልሳ አሳቡን አጋርቶኛል። እቅዱ እንደ እቅድ ጥሩ ነው፣ የሚደገፍ ነገር ነው። ግን የሚወጡ መስፈርቶች አሉ። እነኛ መስፈርቶች ወጣቱን ያማከለ መሆን አለበት። የሀገሪቷ ነባራዊ ሁኔታ የሕዝቡ ወጣቱን ያለውን ነገር እንትን ማለት አለበት። ከዛ ባለፈ ግን መስፈርቶቹ መቀነስ አለባቸው። ለምሳሌ ብር መንግስት ሊለቅለቅ ሲፈልግ ወይ ካርታ ወይ የሆነ ነገር ይባላል። ያ ነገር ከሌለ ደግሞ እንትን ማድረግ ስለማትችል የሚያወጣቸው ክራይቴሪያዎች እኛን ያማከለ ወጣቱን ያማከለ ቢሆን አሪፍ ነው። ቅድመ ሁኔታዎቹን በተመለከተ ባለፈው ሳምንት የጸደቀው አዋጅ ወጣቶች ከፈንዱ ብድር ለማግኘት የንብረት ዋስትና እንዲያቀርቡ ሳይጠየቁ ከፈንዱ ለሚያገኙት ብድር ኃላፊነት እንዲወስዱ ለማስቻል እርስ በርሳቸው ዋስ መሆን እንደሚችሉም ያትታል። ከዚህም ባለፈ ይህ የመንግስት የስራ እድል ፈጠራ ፕሮግራም ፍታዊ የሀብት ክፍፍል እንዲኖር ያደርጋል። ወጣቱም ራሱ ከዚህ ከፍታዊ ሀብት ክፍፍል ተጠቃሚ ይሆናል ሲሉ ዶክተር ነገሪ አክሎ ይናገራሉ። ወጣቱ በኢኮኖሚ ጉልበቱ ስጠነክር በፖለቲካ ተሳትፏቸውም እየጠነከረ ይሄዳልም ይላሉ። በሌላ በኩል ደግሞ ትርጉም አለው። አንዳንዱ ሰው የተሻለ ህይወት በሚኖርበት ጊዜ በፖለቲካ ውስጥም ተሳትፎ ይኖረዋል። የፖለቲካ ተሳትፎ በሚኖርበት ጊዜ ደግሞ ይህ የፖለቲካ መረጋጋት ይኖራል። ሀገርም ደግሞ በሰላም ልትቀጥልና የተሻ ላይ ሂድገት ልታስመዘግብ ትችላለች። ወጣቶች መብት አላቸው በዚህ ሀገር ድርሻ አላቸው ያንን ድርሻ እንዲወጡት ደግሞ መንግስት ራሱ ኃላፊነት አለበት ያንን ለማመቻቸት ነው ባቸው። ይሁን እንጂ የኦፌኮ ምክትል ሊቀመንበር አቶ ሙላቱ የኢትዮጵያ ኢኮኖሚ በአንድ ጊዜ አስር ቢሊዮን ብር በመመደብ የሚስተካከል ሳይሆን መንግስት ለስራ ፈጠራ ለሚያደርገው የገንዘብ ፈሰስ ውጤቱን በመሬት ላይ ማየት መቻል አለበት ይላሉ። በዚህም ላይ የፓርቲያቸውን አቋም በተመለከተ እንዲህ ይላሉ። አሁን ግራጁዌት አድርጎ ኮብልስቶን እንዲፈልጥ በዛም ተደራጅቶ ኮብልስቶኖቹን እንዲሰራ ለምንድ ነው ግራጅዌት አድርጎ በማኔጅመንት ግራጅዌት ያደረገ ሰው ኮብልስቶን ይፈልጣል ለምንድን ነው ብል ብጠይቅ ስራ ክቡር ነው ያገኙትን ስራ ስራለሁ መንግስት ይህን ሰጥቶ ነው ኮብልስቶን ለመፍለጥ ይሄ ልጅ ዩኒቨርሲቲ ድረስ ማስተማሪ ሲያስፈልጋል ወይ ኢንቨስትመንቱን አይታችኋል ወይ ስለዚህ እንደገና ይሄ ባለፈው አንድ ዓመት ውስጥ የተደረጉ ብጥብጦች እንደገና እንዳይቀጥሉ ወጣቱን በከፍተኛ ደረጃ ለመያዝ የተደረገ የፖለቲካ ኢንቨስትመንት ነው እንጂ ይሄ ለውጥ ያመጣል የሚል ግምት የለንም። የህዝብ ብዛት እየጨመረ በሄደ ቁጥር የሚመገብ አፍም እየበዛ እንደሚሄድ የተፈጥሯዊ እውነታ ነው። ይህ እየበዛ የሚሄድ የሚመገብ አፍ ካለው ተፈጥሯዊ ሀብት ጋር ካልተመጣጠነ ማህበራዊ ቀውስ ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። እየጨመረ ለመጣው የወጣቱ ቁጥር፣ እየጨመረ ለሚሄደው ስራ አጥነት ስራ ፈጠራው መፍትሄ ይሆን? አድማጮቻችን፣ ፕሮግራሙን ያጠናክርኩላችሁ መርጋ ዮናስ ነኝ። መልካም ጊዜ።